ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ይህ ቲያትር የጥበብ አባታችን ሎሬት ፀጋዬ ገብረመድን እናት አለም ጠኑ በሚል ርዕስ ቀደም ሲል ከጻፈው ሀሳብ በመነሳት በሕይወት እያለ የመጨረሻ ጽሁፉ ከሆኖ ከፈፑ ፊደል ማዶ መዝጊያነት ከዛም ተወስዶ በመካከሉ ላይ ደግሞ የተለያዩ የስርዓት ጥያቄዎችን የሚያካትቱ በነ ሻለቃ ክፍሌ ቦቸር በነ ጌትነት ሌሎቻቸውን ባህሪዎች እንዲያዳብሩ አድርገን የተሰራ ቲያትር ነው። ያስጠይቃል የቲያትሩ መጠሪያ ነው። በሦስት ተከታታይ የኢትዮጵያ መንግሥታት ሳይለወጥና ሳይሻሻል በተመሳሳይ ለዘመናት በዘለቀ አንድ አብይ ጥያቄ ዙሪያ የሚያጠነጥን ጭብጥ ነው ትኩረቱ። በቅርቡ 14ተኛውን ዓመታዊ ክብረ በዓሉም በልዩ ልዩ የመድረክ ትዕይንቶች ያከብረው የዋሽንግተኑ ጣይቱ የባህልና የትምህርት ማዕከል ነው አዘጋጁ። ሦስት ታዋቂና አንጋፋ ተዋንያን ተክሌ ደስታ፣ አለም ፀሐይ ወዳጁና ተስፋዬ ሲማ በቲያትራቸው ጭብጥ ዙሪያ ለመወያየት ተጋብዘዋል። አብረን ያመሻሉ። አንድ ደራሲ አንድ ገጣሚ በሕይወቱ በጣም የሚወሰውሱት የተወሰኑ ሀሳቦች የተወሰኑ ጭብጦች ያሉት ይመስለኛል። የማያመልጣቸው ለምሳሌ አንዱ ስለ ብቸኝነት ብዙ ሊገርም ይችላል። ለምሳሌ ዮሐንስ አድማሱ እንደሱ ይመስለኛል። በብቸኝነት ላይ ብዙ ተቀኝቷል። አንደኛው በተስፋ ስለ ተስፋ ሊጽፍ ይችላል። አንደኛው ስለ ሀገር ፍቅር የወፍታዊ ንጉሴ ያደረጉት እንደነበረው እና በአንድ ጉዳይ አንድ ብቻ የተወሰኑ ጭምጦች የአንድ ደራሲ ሱስ ይሆናሉ እና በተለያየ መንገድ በተለያየ ቅርጽ ይሞክራቸዋል። እኔም እንደዛ የማድረግ ይመስለኛል። አንዳንዴ አንደኛውም በአንደኛው ቅርጽ ወይ በቀልድ ብየዋለሁ፣ ወይ በግጥም ብየዋለሁ፣ ወይ ደግሞ በገጸ ባህሪ በኩል ልፈትሸው ሞክሬያለሁ። ወጣቱ ባለቅኔ በእውቀቱ ስዩም ተመልሰ በቅርቡ በኒውዮርክ ለተሳተፈበት አንድ ዓለም አቀፍ ሥነ ሥርዓት ወዲህ ወደ ዩናይት ስቴትስ ብቅ ያለው በእውቀቱ ስለ ቅኔና ሥነ ጥበብ እንዲሁም ወዲህ ስለመጣበት ምክንያት ያውጋናል። ስልሳ የቀዳማዊ ኃይለ ሥላሴ ከፍተኛ ባለሥልጣናት ሥልጣኑን በተረከበው የደርግ መንግሥት የተገደሉበት ዛሬ እሁድ ልክ 40 ዓመቱ ነው። የታሪክ ማስታወሻ ፈተሽ እናደርጋለን። በቅርቡ ከዚህ ዓለም በሞት የተለየውን ታዋቂውን ገጣሚ ኃይሉ ግብረ ዮሐንስ በስፋት በሚታወቅበት የብዕር ስሙም ኃይሉ ገሞራውን ሕይወትና ሥራዎች እንዘከራለን። እንደምን አንሽታቸዋል? እንደምንስ ሰነበታችሁ? የቴክኒክ አቀናባሪያችንን ቴሌላይን ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ከዛሬ ህዳር 14 2007 ዓ ም ዝግጅታችን ጋር ቀርበናል። የአንድ ሰዓት ቆይታችን እንደ ወትረው ሁሉ በሰዓቱ የዓለም ዜና ይጀምራል። መልካም ምሽት፣ እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ከፍተኛ የዩናይትድ ስቴትስና የኢራን ዲፕሎማቶች በቪየና ተገናኝተው በቴህራን የኒውክሌር ፕሮግራም ላይ ከአጠቃላይ ስምምነት ለመድረስ የመጨረሻ ጥረት ይዘዋል። በነገ ዕለት ከሚያበቃው የጊዜ ገደብ በፊት ግን ከመግባባት ይደርሳሉ ተብሎ አይታሰብም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ ዛሬ ማምሻውን እንደሚገኙ ከሚጠበቀው ከሩሲያው ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ጋር በመሆን አምስተኛውን ዙር ንግግር ጀምረዋል። የኢራን ተማሪዎች ዜና ወኪል አንድ ማንነታቸው ያልተገለጸ የኢራን ተደራዳሪ አባል ጠቅሶ ካለው አነስተኛ ጊዜ አንጻርና ገና እልባት ባላገኙ በርካታ ጉዳዮች ምክንያት ከስምምነት መድረስ አይቻልም ማለታቸውን ዘግቧል። በዛሬው ዕለት ስምምነት ካልተደረሰ ግን ተጨማሪ ቀናት ተሰጥቶ ድርድሩ እንዲቀጥል ኢራን ትጠይቃለች ተብሏል። ውጭ ጉዳይ ሚኒስትር ኬሪ በትላንትና ዕለት ሲናገሩ ንግግሩ ገና ብዙ አሳሳቢ ልዩነቶች አሉት ማለታቸው አይዘነጋም። ዩናይትድ ስቴትስና አምስቱ ታዛቢዎች ማለትም ብሪታንያ፣ ቻይና፣ ፈረንሳይ፣ ጀርመንና ሩሲያ ከነገ በኋላ ተጨማሪ የድርድር ጊዜ እንዲሰጥ አይፈልጉም ሲሉም አስረድተዋል። በናይጄሪያ የቦኮ ሐራም መሆናቸው የሚጠረጠር ታጣቂዎች ሰሜን ምስራቅ ግዛት ውስጥ በትንሹ 25 ሰዎችን ገለዋል ሲሉ እማኞችና ባለሥልጣናት አስታወቁ። ሰለባዎቹም በአብዛኛው ቦርኖ ክፍለ አገር ባለችው የገጠር መንደር ዶሮን ባጋ የአሳ አጥማጅ ማኅበረሰብ አባላት ናቸው። ባለፈው ሳምንትም ይኸው ነውጠኛ ቡድን ቦርኖ ውስጥ ጥቃት አድርሶ አርባ አምስት ሰዎችን መግደሉ አይዘነጋም። ቦኮ ሐራም ባለፉት አምስት ዓመታት ጊዜ ውስጥ ብቻ በሺዎች ለተቈጠሩ ሰዎች ሕይወት መጥፋት ምክንያት መሆኑ ይታመናል። በቦርኖና አዳማዋ ክፍላተ አገር በርካታ ከተሞችን የተቆጣጠረ ሲሆን የሚታገለው ጠንካራውን የሻሪያ ሕግ ለማስፈን ነው። በአፍጋኒስታን አንድ አጥፍቶ ጠፊ የእጅ ኳስ ውድድር በሚካሄድበት ስፍራ ላይ ባደረሰው ጥቃት ከአርባ በላይ ሰዎች ገድሏል። ባለሥልጣናት እንደገለጹት ፓክቲካ ክፍለ ሀገር ይቅርታ፣ ባለሥልጣናት እንደገለጹት ፓክቲካ ክፍለ ሀገር የህያ ኬል አውራጃ ይካሄድ የነበረው የእጅ ኳስ ግጥሚያ ብዙ ሰዎችን ስቦ ነበር። በጥቃቱ ሌሎች በርካቶች መቁሰላቸውም ታውቋል። ፓክቲካ ከፓኪስታን ጋር የሚዋሰን ክፍለ ሀገር ሲሆን በታሊባን በሚመራው ዐመፅ ክፉኛ የተጎዳ አካባቢ መሆኑ ይነገራል። የዛሬው አጥፍቶ ጠፊ ጥቃት የደረሰው የአፍጋኒስታን ምክር ቤት ከዩናይትድ ስቴትስና ኔቶ ጋር የጸጥታ ስምምነት ዕቅዱን ባጸደቀበት ዕለት ነው። ስምምነቱ ዓለም አቀፍ ኃይሎች አገሪቱ ውስጥ የያዝነው ዓመት ካለቀም በኋላ እንዲቆዩ ይፈቅዳል። የቱኒዚያ ሕዝብ ዛሬ ፕሬዚደንታዊ ምርጫ አካሂዷል። የቱኒዚያ ሕዝብ ከ2011 አፍቃሪ ዲሞክራሲ ህዝባዊ መነሳሳት በኋላ በቀጥታ ፕሬዚደንት ሲመርጥ ለመጀመሪያ ጊዜ መሆኑ ነው። የቱኒዚያ ሕዝብ ከሦስት ዓመታት በፊት አምባገነኑን መሪ ዚኔ ኤል አቢደን ቤን አሊን በአመፅ ማባረሩ ይታወሳል። በቱኒዚያው ፕሬዝደንታዊ ምርጫ ከ24 እጩዎች በላይ የቀረቡ ሲሆን አንጋፋው የፖለቲካ ምሁር የ87 ዓመቱ ቤጂ ሳይድ ኢሴፕሲ አንዱ ናቸው። እስካሁን ባለው ግምት ኢሴፕሲ በአንደኝነት ይመራሉ፣ የወቅቱ ፕሬዝደንት ሞሴፍ ማዙኪ ይከተላሉ። በመጨረሻም ምዕራብ ቻይና ውስጥ የደረሰ የመሬት መናወጽ በትንሹ ለአራት ሰዎች መሞትና ከ50 በላይ ለሚሆኑ ሌሎች መጎዳት ምክንያት ሆኗል። አካባቢው ብዙ ሕዝብ እንደማይኖርበት ባለሥልጣናቱ አስታውቀዋል። 5 ነጥብ 9 ኃይል እንደነበረው በዩናይትድ ስቴትስ የሥነ ምድር ጥናት ማዕከል የተገለጸው የዛሬው የቻይና የመሬት መንቀጥቀጥ 14 ኪሎ ሜትር ጥልቀት ነበረው ተብሏል። ዜናው አበቃ። ሙታን ባጎበር በንጹሕ ክፍል ውስጥ በላባ ፍራሽ ላይ እንኳን ሲተኙበት ግልገል ሱሪ አውልቀው ገና ሲያዩት ብቻ በእንቅልፍ የሚያጠምቀው እዚያ ላይ ተኝቼ ምቾት የናጣለው። እንደ ጠላ ብቅል እገለበጣለሁ በአጭር ቁመትና በጠባብ ደረት ውስጥ ማደር እየጠላሁ እንደ ሉባንጃ ጢስ ክፍሉን እየሞላሁ ብለጠጥ ብሰፋ ምቾት ዳናው ጠፋ፣ ረፍት ደብዛው ጠፋ። ይብላኝ እንጂ ለኔ ይብላይ ለክንዶቼ ይብላኝ እንጂ ለኛ ሌቱ ምን አለበት ኮከባቅፎተኛ ከባቅ ፎቶኛ ልረሳሽ ፈልጌ ላወጣሽ ከደሜ ፎቶሽን አውድሜ ጽኑ ሐውልትሽን ዶግ አመድ አድርጌ ላወጣው ከደሜ ደምሽን ጠርጌ ልረሳሽ ፈልጌ ጸረ ቢምቢ አጎበር ካልጋው በስተራስጌ የተንጠለጠለው አሁን ካልጠፋ ነገር ከቀሚስሽ ጋር ምን አመሳሰለው ተዘግቶበት መስኮት ተከርችሞበት በር ተጠምዶ ጠበቀኝ ትዝታሽ ባጎበር ምቾቴን ያጣውት ለካ ለዚህ ነበር። ትዝታን ባጎበር በተሰኘው የወጣቱ ገጣሚ በእውቀቱ ስዩም አዲስ ግጥም የሳምንቱም ምርጥ ግጥም የምሽቱ የራዲዮ መጽሔት ተጀምሮ በቅርቡ በኒውዮርክ የተሳተፈበትን አንድ ዓለም አቀፍ ሥነ ሥርዓት ጨምሮ በተለያዩ ሥነ ግጥምና ሌሎች ኪነ ጥበብን በሚመለከቱ ርዕሰ ጉዳዮች ዙሪያ እያወያየ አብሮን ያመሻል። የመክፈቻውን ዜማ እናስከትል። የኔ ቆንጆን ብዙ አየሁ ደምሴ እንዳቀነቀነው ነበር የሰማነው። ብዙ አየሁን እናመሰግናለን። ያስጠይቃል ሞቅ ያለ ውይይት የጋበዘና በቅርቡ በዚህ በዋሽንግተን ዲሲ የታየ ቲያትር መጠሪያ ነው። በሶስት የኢትዮጵያ መንግስታት ሳይለወጥና ሳይሻሻል በተመሳሳይ ለዘመናት የዘለቀ ጥያቄ መነሻ በማድረግ መንግስታቱን አሊያም ገዥዎቹን ብቻ ሳይሆን ዜጎችንም ጭምር ተጠያቂ በሚያደርገው ያስጠይቃል የተሰኘው ቲያትር ዙሪያ ከሦስቱ ታዋቂና አንጋፋ ተዋንያን ተክሌ ደስታ፣ ዓለም ፀሐይ ወዳጆና ተስፋዬ ሲማ ጋር የጀመር ደወግ ቀዳሚው ነው። አሉላ በሐሙሱ ባህልና ማኅበረሰብ ዝግጅትህ ጀምር ያደረግከውን ውይይትህን መለስ ብለህ በመጠኑ ብታስታውሰንና ሰፋ ወዳለው ውይይትህ ብትዘልቅ አመሰግናለሁ። አዲሱ በቅርቡ አስራ አራተኛውን ዓመታዊ ክብረ በዓሉን በልዩ ልዩ የመድረክ ትዕይንቶች ያከበረው የዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ነው አዘጋጁ። ቀደም ብለን በመግቢያችን እንደጠቆም ነው የቲያትሩን ጭብጥ ባጭሩ ለማስታወስ ታዲያ ዓለም ፀሐይ በምትገልጸው በዚህ ብን እንዳረዳ የበርካታ ጥበብ ሰዎች ስራ የተዋሃደበትና በተለየ አቀራረብ የተከተላችሁት መሆኑን አለ በቀደመው ውይይታችን ገልጸሽልን ነበር። እስኪ መለስ ብለሽ በዚህ ሰዓት ለመጀመሪያ ጊዜ ለሚሰሙ አድማጮችም እናስታውስ። ያስጠይቃል ምን አይነት ይዘት ይዞ የቀረበ ቲያትር ነበር? በቅድሚያ አንተንም አብረውኝ የተሰለፉትንም የሙያ ባልደረቦቼን በማመስገን መጀመር እፈልጋለሁ። አለፉት አስራ አራት አመታት እኛን በማበርታት በየምንሄድበት ስፍራዎች ላይ እየተገኙ ሲያደንቁን የከረሙትን የኖሩትን ተመልካቾችና አድናቂዎቻችንንም ማመስገን እፈልጋለሁ። በተረፈ እንዳልከው ቀደም ሲል እንደገለጽ ነው ይሄ ያስጠይቃል በሚል ለአስራ አራተኛው አመት በዓል ካቀረብ ካቀረብነው ቲያትር አንዱና ዋነኛው ነበር። ይህ ቲያትር የጥበብ አባታችን ሎሬት ጸጋዬ ገብረመድን እናት ዓለም ጠኑ በሚል ርዕስ ቀደም ሲል ከጻፈው ሀሳብ በመነሳት በህይወት እያለ የመጨረሻ ጽሁፉ ከሆነው ከፐፑ ፊደል ማዶ መዝጊያነት ከዛም ተወስዶ በመካከሉ ላይ ደግሞ የተለያዩ የስርዓት ጥያቄዎችን የሚያካትቱ በነ ሻለቃ ክፍሌ አቦቸር በነ ጌትነት እንየው ሌሎቻቸውን ባህሪዎች እንዲያዳብሩ አድርገን ዋናውን ማያያዣና የስነ ጽሁፉ ጥንካሬ ደግሞ ጉልበት በመስጠት ረገድ ተክሌ ደስታ ከፍተኛ ስራዎችን በማጠናቀር የተሰራ ስራ ነው። በየስርዓተ ዘመናችን በሀገራችን ላይ ያሉትን ተመሳሳይ የሆኑ ችግሮችና ጥያቄዎች እንደ ሰንሰለት ክር በማውጣትና በማያያዝ ያሉትን ባህሪያት እነዛን ነገሮች እንዲያሳዩና እንዲያንጸባርቁ ተደርጎ ኢትዮጵያ የህብረተሰቧም ራሷን በመጠየቅ ኃላፊዎቿንም በመጠየቅ ወዴት አቅጣጫ ነው ማምራት ያለብን የሚለውን ነገር ሊጠቁም ይችላል በሚል መልክ በባህሪያት የተያያዘና የተጠየቀ ቲያትር ነው። መልካም። ዓለም ጥሩ አድርገሽ መንደርደሪያውን ሰጥተሽናል። ቀደም ሲል በነበረን ምጥን ውይይት የጠቀስናት የአእምሮ ህመምተኛ ተመስላ የምትጫወት ይህንኑ ክብደት ይህንኑ ሁኔታ የምታሳይ ገጸ ባህሪት በመድረክ ላይ አንቺና አጋሮች በምትጫወቱበት ጊዜ ሰዎች በሳቅም በእንባም ወዲያና ወዲህ ሲጎተቱ ተመልክቻለሁ። እስኪ አጫዎችን በዛች ገጸ ባህሪ ልታሳዩ የነበራችሁት ተስፋዬ እንዳደረገው ሁሉ የዛችንም ገጸ ባህሪ መሰረት ታዋቂ ነው የዛችም የአውቆ አበዷ ባህሪ ቀደም ሲል በተጠቀሰው ድርሰት ውስጥ አዴ ውቃውን መነሻ በማድረግ በዛ ዘመን ጋይጥጋይ ከጻፈው ላይ መነሻ አድርገን፣ ግን ባህሪዋን ህልማችንም የነበረው ልክ ሶስቱን ስርዓት አንድ ላይ የሚያስተሳስር ባህሪያትን የማግኘት ነበርና እነዚህ በጎዳና የሚተዳደሩ ኑሯቸው በጉስቁልና ከረሀብ ከችግር ከህመም፣ ከስደት፣ ከመገፋት የማያልፉ ህብረተሰብ ክፍል አካሎችን የምትጠቁምና የምትወክል ባህሪ አያይዘን በሶስቱም ስርዓት ውስጥ የምታልፍ አረግናት። ዳንበልን እንዳደረግ ነው ሁሉ አስታራቂ እና ሽማግሌዎች ናቸው ተብለው ወይም መርማሪዎችን እንዳደረግ ነው ሁሉ በየዘመኑ ለሀገር ለድንበር ለህዝብ ነፃነት ተሰውተዋል የምንላቸውን ባህሪ እንዳደረግ ነው ሁሉ ይህችንም የጎዳና ተዳዳሪ፣ ችግረኛ፣ ረሀብተኛ ልጆቿን አብራ የሰላምና የደስታ ህይወት አቅፋ መኖር የማትችል ልጆቿና ቤተሰቦቿን ለስርና ለስደት የተዳረጉ በማድረግ በሶስት ዘመን ውስጥ ያንን ተመሳሳይ ሰቆቃ የምታሳይና የምታመለክት እንዳልከውም በየማህሉ ላይ ሳቅን እየፈነጠቀች ግን ሀዘንን ውስጣቸው አስርጻ የምታልፍ ባህሪ ሆና ነው ወክያት የተጫወትኳት። እብድ እንዳትላት ትክክለኛ ጥያቄና ብዙ ጥያቄዎችን ታነሳለች። አዎ ብዙ ፈታኝ ጥያቄዎችን ታነሳለች። መልስ እስካሁን ያልተሰጠላቸውን ጥያቄዎች በያስጠይቃሉ ውስጥ እሷንም በዛ ገመድ ውስጥ አስረን አብራ ጠያቂ ነው ያደረግናት። ህብረተሰብን ገምጋሚና ተችም ነው ያደረግናት። የእያንዳንዱን ስርዓት የምትፈትን የምትሟገት ነች። ያንን ባህሪ አድርገን አጎልብተን ነው ያወጣናትና ይህንን ባህሪ ደግሞ በማጎልበት በኩል በእውነት ተክሌ ትልቅ ሚና ተጫውቷል። እንዲህ ያን አይነት ባህሪ ነበር ወክዬ የተጫወትኩት። መልካም ሰዎች አነስ አድርገው በሚያዩት ወይንም ደግሞ ልብ በማይሉት ሁኔታ ውስጥ ማሳየት የቻለች ይመስለኛል። እስኪ ከዘመኑና በቲያትሩ ሊነሱ ከተሞከሩት ፈተናዎች የእናንተን እንደ ተዋናይ እንዳዘጋጅ የነበሩ ፈተናዎች እንመልካት። እንዲህ ያለ ትምህርታዊ ዝግጅት እንዲህ ያለ የማህበረሰባዊ ጉዳዮችን የሚዳስስ ዝግጅት ላይ በተለይ ደግሞ በውጭ ሀገር ቲያትር መስራት ያለውን ፈተና ከዚህ ቀደም በተለያዩ አጋጣሚዎች ይነካክተናል። ምን ነበር ፈተናችሁ? በአቀራረብም በይዘትም የተለየ ቲያትር ያስጠይቃልን። ደጋግማችሁ እንዳነሳችሁት በሶስት ዘመን ውስጥ ያለ ህይወትን ፈተናዎቻችንን ለመመልከት የሚሞክር ቲያትር ውስጥ ምን ነበር ፈተናችሁ? አቀራረባችሁ ከመድረክ ቲያትርነትም ያለፈ የቅንብር ስራዎችን የሚጠይቅ የነበረ ነው። የቴክኒክም የሌሎችም እክሎች አሁን ልታነሱ በሚችሉት ደረጃ ምን አይነት ፈተናዎች ነበሯችሁ? አዘጋጁን ተክሌ ላስቀድም። ተክሌ የገጠሙን ፈተናዎች ከእለቱ ይጀምራል። ለምሳሌ መድረኩን ያገኘ ነው ለተመልካች በርልን ከፍት ከአንድ ሰዓት ገደማ በፊት ነው። ማለት ያን መድረክ አናውቀውም፣ መውጫ መግቢያውን አናውቀውም፣ ምን አይነት መድረክ እንደሆነ አናውቀውም። ያ ማለት የድምፁም የምኑ እዛ ውስጥ ይካተታል ማለት ነው። ሌላው የተለማመድ ነው በስልክ ነው በአካል ቁጭ ብለን የሰራ ነውም አይደለም። እንግዲህ ይሄ በእውነት ምናልባት ለአንዳንድ አድማጮች ግልጽ ባይሆንም በሙያው አካባቢ ላሉ ሰዎች፣ ለአንተ እና እንደዚህ ስለ ጥበቡ በቅርበት ለሚከታተሉ ሰዎች አንድ ቲያትር ሲዘጋጅ ስንት ጊዜ ይወስዳል ዝግጅቱ ብለው ለሚጠይቁ ሰዎች እና ለተገለጸላቸው ሰዎች ድካሙና ችግሩ በደንብ ገልጾ ይታያል። እና እኔ አንዱ የምለው ይሄንን ነው። ሌላውማ መቼም ኖረንበታል። ተዋናይ ማሰባሰቡ፣ በስልክ አትምቶ፣ ለህዝብ መቅረቡ እነዚህ እና እነዚህን የመሳሰሉ ነገሮች በጣም በጣም በጣም ከባድ ነው። ለነገሩ እንግዲህ አለም አስራ አራት አመት ዘለቀችበት በጣም የሚገርመኝ ነገር ነው ሁልጊዜ ሳስበው ይደንቀኛል። አንዳንድ ጊዜ እንደ ሰው በልታ ጠጥታ የምትንቀሳቀስ የምትተኛም መስላም አትታይ ፍጹም። እና እንደ ሰው ደግሞ እንደው ሲቆነጥቷት የሚያማትም ማትምክ የሆነ ብረት ነገር ተቀጠልላት አይነት ነገር ነው የምትመስለው። እና ይገርመኛል ይሄን ሁሉ ችግር ተጋፍቶ አስራ አራት አመት ሙሉ ቲያትር እያዘጋጁ ለመጓዝ ያውም በዚህ ሀገር ያውም በአዳዲስ አዳራሽ እና ተመልካቹም ደግሞ በእውነቱ ከነ ችግራችን ተቀብሎ ያለውን አድናቆት ቅድም ተናግረዋለች። በጣም የሚያስደንቅ ነው፣ የሚገርም ነገር ነው። ይህንን ነው ማለት የምችለው። ግሩም ተክሌ እንዳዘጋጅ ዝግጅቱን እስከ ማቅረብ ድረስ ያለውን ሂደትና እንዲሁም የተለመዱ አብረዋችሁ የዘለቁ የአካባቢ ወይም ያለንበት ሁኔታ ፈተናዎችን አነሳስተሃል። ዓለም ጸሐይ ተክሌ ያላቸውንም ሌሎችንም ወደ አንቺ ስንመለስ እናነሳለን። ወደ ምዕራብ ዩናይት ስቴትስ ልሻገር። ተስፋዬ አንተስ ምን አይነት ፈተናዎችን ተመለከትክ? በተጫወትክበት ገጸ ባህሪ እንደ ተዋናይ የገጠምሁንም በመድረኩ የታዩትንም እንደ ባለሙያ ቀደም ብሎ ተክሌ በመረመራቸው ሁኔታዎች ውስጥ የታዘብከውን የትኞቹ ፈተናዎቻችሁ ከባድ ነበሩ? ያው ከዚህ በፊትም እንዳነሳ ነው በስደት ዓለም ላይ ስለምንኖር ችግሩ በጣም ከፍ ያለ ነው። ሆኖም ቅድም እንዳለው አርቲስት ተክሌ ያለ ፀሐይ ሁልጊዜ ጥንካሬዋ በጣም የሚደነቅ ነገር ነው። ይህን ቲያትር ከመጀመራችን በፊት ይህንን የዳምበልን ካራክተር ደጋግም ሰርቼው ነበረ፣ ጋዜጠኛ ጸጋዬ በሕይወት በነበረበት ወቅትና ባለፈው ለሆነ ዝግጅት ሲቀርብ በዚሁ መነሻነት ይህን ነገር ተስፋፍቶ ቢሰራ የሚል ሀሳብ መጣና ና ለምን ሀሳቡን በደንብ አድርጋ ብላልታው ከዚያ ከተክሌ ጋር ሆነው ጽሑፉን በስፋት ተሰራ። ጽሁፉ ከቀረበ በኋላ ጽሁፉን ማስተካከሉ፣ በጽሁፉ ላይ መተቸት፣ በጽሁፉ ላይ ሀሳብ መስጠት ሌላው በጣም አስቸጋሪው ነገር ነበር። ተክሌ በጣም በጣም ብዙ ነው የለፋው። የተጻፉት ጽሁፎች በእውነት የሙሉ ጊዜ ሰዓት በላይ የሚሆኑ ከፍተኛ የሆኑ ታሪኮች የነበሩበት ነው። ስርዓቱንም ባላንስ ለማድረግ አንደኛው ከአንደኛው ጋር እንዳይበላለጥ ነው። ወገናዊ እንዳንሆንም ባላንስ ለማድረግ ነው የሞከርነው። የማንም የፓርቲ አካል የማንም የድርጅት አካል ባለመሆን የኢትዮጵያን ህዝብ ችግር የኢትዮጵያን ችግር ለማሳየት ያንን ጥያቄ ለመጠየቅ ነበር እና ያንን ለማስተካከል ጊዜ ፈጅቷል። ቻለንጅ ነበር። ከዛ ከተወሰነና ወደ ጥናቱን በምንሄድበት ወቅት ደግሞ እንደዚሁ ያ አንደኛ የምንኖርበትም አካባቢ እኔና አበባየው እዚህ ካሊፎርኒያ ነው የምንኖረው፣ እነሱ ደግሞ ዋሽንግተን ዲሲ ነው። የሰዓት ልዩነት አለ። እኔ በብዛት ከሰዓት በኋላ ነው የምሰራው፣ እነሱ ጠዋት ይሰራሉ። ስለዚህ መገናኘት የምንችለው በሳምንት አንድ ቀን ነው በቴሌፎን ቴሌኮንፈረንስ ለማድረግ ግን፣ ያው አዘጋጅ ተክሌ ከእኔ ጋር ረጅሙን ካራክተር ስለምሰራ እኔና አለም ፀሐይ ስለሆነ በእኛ ትከሻ ላይ ስለሚሄድ ከእሷ ጋር በበለጠ ቶሎ ቶሎ በመገናኘት ተክሌና ሲሆን እኔ ደግሞ ከተክሌ ጋር መገናኘት እና አልፎ አልፎ ከአለም ፀሐይም ጋር በመገናኘት ነገሮችን እያስተካከልን ሄደናል። ቻለንጅ ነበረው፣ አስቸጋሪ ነው ግን ያው እንግዲህ አስራ አራት አመት አለም ስትጓዝም እኛም ማህበረሰቡ ዘንድ ስለነበርም እንግዲህ ከመጀመሪያዎቹ አባላት መካከል ትያትር ከሚሰሩት ከአለም ፀሐይ ጋር ስለዚህ እህንኑ አስራ አራት አመት በዚሁ በተለፉበት ስልክ ነው የምንሰራው። ይህንን ቻሌንጅ ስላለፍንበት ይህንን ለመወጣት ሞክረናል። ቀደም ብዬ ነው ሁለት ቀን ሲቀረው ከዚህ የሄድኩት ቲያትሩን ለመስራት። ያው እዛው አለም ፀሐይ በተከራየችልን ሆቴል ነው የመድረክ ጥናቱም ጠናው እና አልጋዎቻችንን ፈቀቅ ፈቀቅ አድርገን ነው እዛው፣ ምግቧን አብስላ ምጥታ ሆቴል መውጣትም አልተቻለም። እዛው አምሽተን እዛው ሁላችንም አብረን ቆይተን ነው ለማጥናትና የመድረክ አሰራሩንም ባለው ኃይል በእውነቱ በሚገርም ነው የተክሌ የውስጥ ስሜት ድምፅ ኃይል ልፋትና ጥረት ውሳነት መድረኩ ላይ እቃውን የምትሸከም የምታመጣ ምን የምትል ሰዎችን የምታስተባብር የሥነ ጽሁፉ ስራ አለ እና ከዛ ውጭ እንደገና በቲያትሩም እኛንም መቀበል አለ። እኛንም ማድረስ ለመመለስ አለ። እነዚህ እነዚህ ሁሉ ሆነው እነዚህን ቻለንጆች ወስደን ነው መጨረሻ ላይ ያው መድረክ ላይ ሁሉን እናቀባብራለን ብለን ነበረ። ሌላው ደግሞ በዚህ ትያትር ውስጥ ትንሽ ሶስቱን ጥበባት በተለይ ለማመቅ ሞክረናል። የሙዚቃ ጥበቡን የፊልም ጥበብና የመድረክ ገጽታ አሁን አንድ ላይ ለማድረግ ነበረ። በእውነት ተመስገንም በዚህ በምስል አሰባሰብ ሞክሩ በርካታ ጥረቶች የሶስት ዘመን ለማድረግ ሞክሯል። መስፍንም በሙዚቃ በኩል ያለውን ከድሮ ጀምሮ ያለውን የሙዚቃ እንትን ለማድረግ ተሞክሯል። ነገር ግን ሲንክሮናይዝ ሆነ ብሎ ተዋህዶ መድረክ ላይ መልክ አልሄድም። አንዳንድ ነገሮች ግን ያው ባጫወት ለመሸፈን የሞከርን መሰለኝ። እንዲሁም አንዳንድ ለምሳሌ ከኦዲየንስ መካከል የሚገባ ካራክተር አሁን አበባየሁ የሚገባበት ተመልሶ ዞሮ እስከሚመጣ ድረስ በሩ ተቆልፏል፣ ተዘግቷል። ቢያንኳኳ የሚከፍትለት የለም። በዛ ሰዓት ተረባብሸን ትንሽ አንዳንድ የመረባበሽ ሁኔታ መፈጠር ተመልካቹ ባሳያውቀው ሁሉም ነገር አልፏል። እነዚህ እነዚህ ቻሌንጆች ነበሩና እኔም ደግሞ የምጫወት ለረጅም ጊዜ ይህን ካራክተር ተጫዋች ያለው ስለ በራሴ አይነት አጫወት ነበር የምንጫወቱ ና አሁን ደግሞ ተክሌና ዓለም ፀሐይ በተለይ ተክሌ በጣም አሽቶት እንደገና በሌላ አይነት አጫዋት እንዲጫወተው በመደረጉ ይህንን ለእኔ ቻሌንጅ ነበር። እና በቴሌፎን ነበር አንዳንድ ጊዜ የማላያቸውን የእሱን እውናቴ የእጁን አሰናዘር ምናምን አላየውም፣ ግን በሚጠቁመኝ መሰረት ለመስራት ሞክር ያለው። እነዚህ እነዚህ ግን ቻሌንጆች ነበሩ ወይም አስቸጋሪ ነገሮች ነበሩ። ግሩም ነው። ከቴክኒክ ችግሮቹ ባሻገር ሁኔታዎች የሚከስቱትን የገለጣችሁበት፣ በተለይ ቲያትር በቴሌፎን በስልክ ማጥናት ምናልባትም በአይነቱ የመጀመሪያው ትሆኑና አንዳንድ መመሪያ ወይም ለዛም መርዳት የሚችሉ ጽሑፎችን ታዘጋጁ ይሆናል። ከፈተና ውስጥ ነው እና አንዳንድ ጊዜ ልምዶችም የሚቀሰሙት። አለም ፀሐይ የመጨረሻውን ጥያቄ ላአንችል አደርግ ነው። የተለምዶ ችግሮቻችሁን ዘወትር የሚገጥማችሁን በተክሌም በተስፋዬም የተነሱትን እንሻገርና አንዳንዶቹ ፈጥኖ የሚፈቱም አይመስልም። በተመሳሳይ ሁኔታ ውስጥ ለማለፍ ተገዳችኋልና ይህን ቲያትር ስትሰሩ የታዘብሽ የተመለከትሽው ፈተና ምናልባትም ተመልካቹ ባያገኘውም አሁን ተስፋዬም እንዳለው ተመልካች ልብ ያለው አይመስለኝም። አንዳንዶቹ ፈተናዎች ወይም ደግሞ ቲያትሩ ከዛ በላይ ሰውን ይዞ መሻገር ችሎ ነበረ። የቴክኒክ ችግሮች፣ የቅንብር ችግሮች እንኳን ሲታዩ ያን ከመረዳት አንጻርም የሚመጣ ተመልካች ነበራችሁና እስኪ ንገሪን። የመጨረሻ ቃል እናድርገው። በተለየ ሁኔታ የታዘብሽው ፈተና ምናልባትም እንደ ሙያ ይህን ህል ጊዜ ለቆያችሁበት ትርጉም ሰጥቷል፣ የምትዩ ነገር ካለ በእውነት ለመናገር ባለፍነው ችግርና ፈተና ሲመዘን የሰጠነው እርካታ ይበልጣል። ካሳየናቸው ስህተቶች ጎልቶ የታየው ትልቁ ውጤታችን ነው። ለተመልካች ሊገባው ወይም ሊረዳው የቻለው ስህተት አይታይም። እኛ ጋር ለእኛ ውስጣችን ነው ችግሩ ቢታይ፣ ባለፉት አስራ አራት አመት እንደው በአጠቃላይ ያለብን ፈተናና ችግር የምንመስላል ያልን እንደሆነ የምንሰራው በኢትዮጵያውያን ማህበራዊ ፖለቲካ ወይም ኢኮኖሚ ችግሮች ላይ ነው የምንሰራው። ስለ ኢትዮጵያ ሕብረተሰብ ነው የምንሰራው። የኢትዮጵያን ባህል፣ ታሪክ ነው ያንን ወደ ውጭ መድረክ ለመተርጎም በምናደርገው ትግል ውስጥ የኢትዮጵያን መድረክ፣ የኢትዮጵያን ቁሳቁስ፣ የኢትዮጵያን አልባሳት፣ የኢትዮጵያን ችግር ሁኔታ ለመግለጽ ያለውን ፈተና ለመግለጽ በጣም ያዳግታል። የትርጉም ስራ የሆነ እንደሆነ እዚህም ሀገር ሊኖሩ የሚችሉ አልባሳት ናቸው። ብዙ ጊዜ አስቸግሩንም አሁን ባለፈው ያስጠይቃል። አንዱ ፈተና የነበረው የሚያዙት ቁሳቁሶች የጎዳና ተዳዳሪ ቤት መገንባት በመድረክ ላይ ምን ያህል በማቆሸሽ ምን ነገር ለማስመሰል የሚለው ፈተና ነው። አልባሳቱም እንደዛ ነው። እንደነዚ አይነት የእስር ቤት የረሀብተኛ አልባሳቶችን ማግኘት ነው። ሌላ የተመቻቸ ነገር መስራት አይከብድም አሜሪካን አገር። የተቸገረን ነገር መስራት ነው ትልቁ ችግር የነበረው አንዱ ፈተና። በዚህ አጋጣሚ ላመሰግን፣ ላደንቅ ምፈልገውም እንደተባለው በዛች አጭር ጊዜ ውስጥ እዛን አይነት የቴክኒክ ድጋፍ በመስጠት ባለፈውም ጠቅሻለሁ ተመስገን አፈወርቅን፣ መስፍን አራጋው በመሰረቱ ኢትዮጵያም ለስድስት ወር ብንለማመድ ላይሳካ፣ ሊሳሳት የሚችል ስህተት ነው። ምክንያቱም አይሟላም፣ ቴክኒካል የሆነ ነገር ብዙ ጊዜ ችግር ይፈጥራል። ሆኖም ላመሰግናቸው ፈልጋለሁ። በአጭር ጊዜ ውስጥ ያሳዩትን ውጤት ስመለከት፣ ሌላው የጣይቱ አባላት መድረክ መሸከም እኔ አብረውኝ መድረክ እየተሸከሙ ትልልቅ የማከብራቸው ሰዎች ከተመልካቾች ጭምር በፍጥነት ያንን መድረክ የመገንባት ሁኔታ አልባሳት ላል ሰዎች ችግር ብቻ አልነበረም እና በአጠቃላይ በእኛ ዙሪያ ከሙያተኞቹም ጭምር የሙያተኞቹ አካባቢ አፍቃሪዎች የሚያደርጉትን ርብርብና መድከም በእውነት ልዩ ነው። ዛሬ ደግሞ አብሮን ባይኖርም በስልክ ላይ አዘጋየሁም እንደዛው ከዛ ሀገር ድረስ በስልክ እያጠና እየተመላለሰ እንደገና መድረክ ላይ መጥቶ አብሮን ያንኑ ፈተና የቀመሰ ሰው ስለሆነ እነሱን ሁሉ እንደው በጠቅላላ ላመስግን እንጂ ብዙ ጊዜ የሚያስቸግረን ነገር ኢትዮጵያን አሜሪካ ውስጥ መስ ማምጣት ነው። መልካም መልካም። እሱ ራሱን የቻለ የሚያነጋግር ይመስለኛል። አባዮ ታደሰን አራተኛው ተዋናይ ነው እና በማምጣትሽ ጥሩ አድርገሻል አለም። አመሰግናለሁ። አለም ጸሐይ ወዳጩ፣ ተስፋዬ ሲማ፣ ተክሌ ደስታ እውቅ እና አንጋፋ የመድረክ ሰዎች ያስጠይቃል በሚል ርዕስ ለቀረበውና አስራ አራተኛው የባህልና የትምህርት ማዕከል አመታዊ ክብረ በዓል ላይ የቀረቡ ሌሎች ዝግጅቶቻችንን ጨምሮ ለጊዜያችሁ አመሰግናለሁ። መልሰን በሌላ ርዕስ እንደምናገኛችሁ ተስፋ አድርጋለሁ። እግዜር ስጥልኝ። እግዚአብሔር ስጥልናል። ላየ አመሰግናለን። ስልሳ የቀዳማዊ አጼ ኃይለ ሥላሴ ከፍተኛ ባለሥልጣናት ሥልጣኑን በወቅቱ በተረከበው የደርግ መንግሥት የተገደሉበት ዛሬ እሁድ ልክ አርባ ዓመት ደፈነ። የታሪክ ማስታወሻ ልንፈትሽ ወደ አዲስ አበባ ልናቀና ነው። ወደ ንጉሥ ያክሊሉ አሉላ ሉላ በትናንትናው እለት የዛሬ አርባ አመት ህዳር አስራ አራት ቀን አስራ ዘጠኝ መቶ ስልሳ ሰባት አመተ ምህረት ስለ ተገደሉት የቀዳማዊ ኃይለ ሥላሴ ዘመነ መንግስት ባለስልጣናት ሰፋ ያለ ዝግጅት ማቅረባችን ይታወሳል። እዛ ላይ ፕሮግራሙን ስንደመድም ለመሆኑ ደርግ ከዚህ ስህተቱ ተማረ? ሌላ እርምጃ አልወሰደም? የሚል ጥያቄ አንስተን ነው የተውነው። የተወሰደው እርምጃማ ምን ይቆጠራል ብዙ ነው የተወሰደው የዛሬውም እንግዳዬ ያው የስልሳ ስምንቱ ቀደምት ሰማዕታት የቀዳማዊ ኃይለ ስላሴ የዘመነ መንግስት ባለስልጣናት ቤተሰቦች ማህበር ሰብሳቢ የሆኑት በንጉሰ ነገስቱ መንግስት የገንዘብ ሚኒስቴር ምክትል ሚኒስትር የነበሩትና ስምንት አመት በስርዓት ላይ የቆዩት አቶ አሸናፊ ሽፈራው ናቸው። ደርግ እነዚህን ባለስልጣናት ከገደለ በኋላ በሺህ ዘጠኝ መቶ ሰባ አንድ አመተ ምህረት ሀምሌ ሀያ ሰባት ቀን ከዛ ቀን ጀምሮ አንድ ላይ አይደለም አንዳንድ ጊዜ ሁለት ሁለት አንዳንድ ጊዜ አራትም አንዳንድ ጊዜም ደግሞ አንድ እያደረገ እየወሰደ የተለያዩ ባለስልጣናትን ገድሏል። በዚህኛው ውስጥ ደግሞ ሃይማኖትና መንግስት የግል ነው ይላል የኢትዮጵያ ሕገ መንግስት ምንጊዜም። እዚህኛው ላይ ግን ያወጣው መግለጫ እንደማስታውሰው ሲጠበቅ የቆየ ፍርድ የሚል ነው እና በዚህም ብፁዕ ወቅዱስ ፓትርያርክ አቡነ ቴዎፍሎስን ጨምሮ የግቢ ሚኒስትር የነበሩትን አረጋዊውን ጸሐፌ ትእዛዝ ተፈራ ወርቅ ኪዳነ ወልድን ይዞ አንድ ልጃቸው ቀደም ብሎ ስዩም ሀረጎት ከስልሳዎቹ ባለስልጣናት ጋር የተገደሉባቸው እንደገና ራሳቸው ሀረጎት አባይ አባትየውን እነዚህ እነዚህን አድርጎ በእነዚህ ሰዎች ላይ ደግሞ ሐምሌ ሀያ ሰባት ሰባ አንድ ዓመተ ምሕረት ልዩ እርምጃ ወስዷል። የእርምጃ አወሳሰዱ እጅግ በጣም እጅግ የተለየ ነበር። አቶ አሸናፊ እስኪ ከሚያጫውቱን እንስማ። ኢትዮጵያውያን ናቸው፣ ክርስቲያኖች ናቸው። በጣም ምለው ተገዝተው ሲነግሩን ማመናችን ነው የሚገርመን። እኛ በዛ ጊዜ ጌታቸው፣ ጀነራል ጌታቸው መጥቶ ሽበሽ መጥቶ ያንን ቃል ሲሰጥ ሲማል ሲገዘት እንግዲያ እንግዲህ ያ እንዳየ ነው ቤተሰብ አስጨንቋቸው ነው አገናኙኝ፣ እናያቸው ብለው በጣም ስላስጨንቋቸው በዛ የተነሳ ነው መጥቶ ያን ሙሉ ያደረገ። ያን ካደረጉ በኋላ ከአምስት ዓመት በኋላ እንግዲህ በምን አስተሳሰብ ይሁን ወይም ደግሞ ከዛ በኋላ ባደረጉት እንትን እነዚህን በህዳር እንትን ሳንላቸው የቀሩ ናቸው በሚል ከአምስት ዓመት በኋላ ግን ወስደው ገላዋቸዋል። በዛ ጊዜ፣ በዛ ተረጋጉ በተባለበት ጊዜ እንደዛ አይነት እርምጃ ረሱም ረሱም በዛ አይነት ደግሞ አገዳደል ሰው እንዳያውቅ ተደርጎ ለእኛው ሳይነገር፣ ለህዝብ ሳይነገር፣ ቤተሰብ ሳያውቅ ነው ወስደው ገለው ደብቀው በራስ አስራተ ግቢ ውስጥ በሁሉንም ቀብረው እዛ ነው እንትን ያለው። ግን ቤተሰቡን ምን ይዩት ነበር? ከሆስፒታል ስልክ ጊዜ የተደወለ ባልሽን፣ ወንድምሽን ከሌን ይኸውና እዚህ መጥቶ ሊታከም እዚህ መጥቷል። ኑና ዩ እየተባለ ስልክ እየተደወለላቸው ቤተሰብ እየሮጠ ሲሄድ ሳያገኟቸው እየቀሩ ብዙ ጊዜ እንደዚህ አመላሰዋቸዋል። በመጀመሪያ ቀን ሁለት ነው የወሰዱት አቶ ሰይፉንና ጸሐይ ትእዛዝ በሁለተኛው ቀን አቶ ከበደን እና አቶ አሰፋ ድፋይን፣ በሶስተኛው ቀን ቅዳሜ ዕለት ብፁዕ አቡነ ቴዎፍሎስን ተጫማይ ካሳን በጀኔራል ሳሙኤልን አቶ ዮሐንስ ኪዳነ ማርያምን እነዚህን ነው ወስደው፣ በመጨረሻ ትጨመጫረጉት ይወሰዱ እና እነዚህን ወስደው ራሳ ስርአተ ቤት ሲደረስ፣ ያን ጊዜ የእነሱ የመዝናኛ ቦታቸው ነበረ። እዛ ተወደ ኋላ በኩል ሲገባ ወደ ደረጃ መውጫ አለ። ክፍሎቹ የመኝታ ክፍሎች ታች አሉት በዛ ስራ አልፎ ነው ያሉት እና ከመኪና እንደሚጠሩ ወደ ቢሮ ለማስገባት ብለው ይወስዷቸዋል። እዛ ኮሪዶሩ ላይ ሲደርሱ ነው በሽቦ እያነቁ የገደሏቸው። እየወሰዱ ለመታኮሻ ብለው የተቆፈረ እንትን አለ፣ ጉድባ አለ። እዛ ውስጥ ነው በእለት በእለቱ የቀበሯቸው። ከሰላሳ ቀን በኋላ በቃ በተራ በተራ ሁሉንም ማገኝ ናቸው። ብዙ አቡነ ቴዎፍሎስ ቀድሞ ተገኝተው ነበረ። የእሳቸው አጽም እሳቸውና ሁለት ሴቶች እና አንድ መኮንን አጽም በላያቸው ላይ ሆኖ ነው የተገኘው። እኛ ግን 30 ቀን ቆፍረን ነው ሌሎቹን ማግኘት የቻለው። እንግዲህ አድማጮች ይህ ዝግጅት የቀረበው ባለፈው ምን ስህተት እንደተሰራ ለማሳየት ነው። ዳግምም እንዲህ አይነት ነገር በኢትዮጵያችን ምድር እንዳይፈጸም ለማስጠንቀቅም ለማስተማርም ነው። በሌላ በኩል ደግሞ የቀድሞ መንግስት ባለስልጣናት ለሀገራቸው ብዙ የሰሩ ከውስጣቸውም ደግሞ በአምስቱ ዓመት የጠላት ወረራ ዘመን አርበኞች የነበሩ እንደነ ራስ መስፍንና እንደነ አካል ወርቅ ሀብተወልድ የትምህርት ሚኒስትሩ ያሉ ሌሎችም አስራ ሰባት የጦር የጀኔራል መኮንኖችም እንደዛ ይገኛሉ። እና በአጠቃላይ ያለው ሁኔታ ይሄን ይመስላል። እኔም የአስራ ዘጠኝ መቶ ስልሳ ስድስቱን አብዮት በተመለከተ ካለፈው የካቲት ወር ጀምሮ ሳዘጋጀው ስሰራው የነበረውን ፕሮግራም በዚሁ አጠናቅቃለሁ። በሌላ ዝግጅት በሌላ ፕሮግራም እንገናኛለን። አድማጮቼ ደህና ሁኑ። አሁን የሥነ ግጥም ወግ የሚደመጥበት ነው ሰዓቱ። ቆይታ ከወጣቱ ባለቅኔ ጋር በእውቀቱ ስዩም ተመልሶ መጥቷል። በቅርቡ በኒውዮርክ የተሳተፈበት አንድ ዓለም አቀፍ ሥነ ሥርዓት ነበር ምክንያቱ። አሉላ፣ በዚህ ጊዜ ብዙውን ነገር አንተ ብቻህን ለመሠራህ ይሄ እኔ ሳልሆን አንተ የምትመልሶ ይመስለኛል። አዲሱ በእውቀቱ ራሱ እዚሁ እያለ የናፈቀ ይመስላል። በእውቀቱን ቀደም ብዬ አግኝቼዋለሁ በማሪቱ ምሽት ላይ እና ደነግሩ እንዳልከው የመጣበትንም ሥነ ግጥም ወጎችንም ከዛም አለፍ ብለን ሌሎች የኪነ ጥበብ ጉዳዮችና ዛሬ እየጠፋ እየደበዘዘ ነው የሚለውን የህትመት ሁኔታ ሰፋ አድርገን እንወያያለን። በእውቀቱን ሳየው ይገርመኛል። አንዳንድ ጊዜ ሰዎችን ታይና ስራቸውን ከተክለ ሰውነታቸው ከአቋቋማቸው ጋር ትወስዳለ እውቀቱ ወጣት የገዘፈ ሰውነት የሌለው ነውና ኃይለኛ ግጥም ደግሞ ከእሱ ሲወጡ በጣም ይገርመኛል። ብዙ ሰው አንተን ሲያገኝ በሬዲዮ ድምፅህን ሲሰማ ሲያየህ አንተነ እንደ ከሌለ እንደሚባል ነገር ነው። ደግሞ የሬዲዮ ነገር ይሄን ሰፋ አድርጎ እድል ይሰጣል። የሚስሉት ነገር እንሰጣቸዋለን። ምናልባትም ጥሩ ገጹ እሱ ይመስለኛል። ብዙ ሰውን አሁን አጭር መስለዋለሁ እንደዚህ ረዥም ሆ ያቀ በራዲዮ ብቻ የሚያውቁ አድማጮቻችን ባገኙ ሰዓት የሚለውን ወደፊት ታጫወተናለ። ለሁሉም ግን አዲሱ አሁን በእውቀቱ ይሂድ። መልካም በእውቀቱ ስዩም በድጋሚ ወዲህ ወደ ዩናይትድ ስቴትስ ብቅ ብለሃል። እንኳን ደህና መጣ። እንኳን ደህና ቆይህኝ ያሉላ። ይሄ የሁለተኛ ጉዞ ነው፣ ጥቂት ሳምንታት ተቆጥረዋል። ከመጣህበት እንነሳ። የዘንድሮ ጉዞ አላማ ወይም ምክንያት ምን ነበር? ዘንድሮ ተመልሼ የመጣሁት አንድ ደ ሌጋሲ ኦፍ ኢታሊያ ኢን ኢትዮጵያ የሚባል ዝግጅት የኒውዮርክ ዩኒቨርሲቲ ኢታሊያ ዲፓርትመንት ነው ያዘጋጀው እዛ ተጋብዤ ዝግጅት እንዳቀርብ ነበረ። ከኦክቶበር ሀያ አንድ እስከ ሀያ አምስት የቆየ ዝግጅት ነበረ። እዛ ላይ ተገኝቼ ዝግጅቴን አቅርቤ ያለው፣ አሁን ደግሞ በተረፈው ጊዜ እዚህ መጥቼ ዲሲ አካባቢ እያውደነደሉ ነው። ዘመድ ጥየቃ ላይ ነ በሀገሬው የቀን አቆጣጠር ከጥቅምት ሀያ አንድ እስከ ሀያ አምስት ድረስ ዝግጅት ነበረ። እዛ ላይ ተሳተፍክ። ለዛ ያላቸው ዝግጅቶች እንደ እንደነበሩ ካቀረብከውም አንዱን ለናሙና ለዚህ ዋሽንግተን ዲሲ በተካሄደ መድረክ ላይ ላይም እንዳቀረብኩ ተመልክቻል። በእሱን ጀምር ሰዎች ምንድን ነው በውቀቱ አሜሪካን አገር ድረስ ይዞት የሄደው፣ በተለይ ደግሞ በጣሊያን ማዕከል ጥናት ክፍሎ ያቀረበው ነገር ምንድን ነው የሚለውን ለመመለስ ምን ነበር ዝግጅት? አዎ፣ በነገራችን ላይ ዝግጅት እንዳቀርብ የተጋበዝኩት እኔ ብቻ አልነበርኩም። የታወቁ ሌሎች ሰዎች ነበሩ። ለምሳሌ ፕሮፌሰር አብይ ፎርድ፣ እነ ፕሮፌሰር ሽፈራ በቀለ፣ ብሩክ አብዱ ከኢትዮጵያ ተጋብዘው መጥተዋል። ሌሎችም ከጣሊያን ዲፓርትመንት ደግሞ ዝግጅታቸውን ያቀረቡት ምንድን ነበረ? ጉዳዩ፣ አላማው ጉዳዩ ምን መሰለ? የዝግጅቱ ጭብጥ የጣሊያን ፋሽስት ኢትዮጵያ ውስጥ ወረራ አካሂዶ ነበር እንደሚታወቀው። ወረራው ጥሎት የሄደው አሻራ ምንድን ነው ነው በበጎውም በክፉም ጎኑ ምን አሻራ ጥሎ ሄዷል የሚል ነው። አብዛኛው እዛ የነበረው ታዳሚ ጣሊያን ስለ ስለነበረ የጣሊያን ሰዎች ናቸው። አብዛኛው የምናቀርበው ዝግጅት አሁን ለምሳሌ እኔ ያቀረቡት ዝግጅት በአማርኛም እንዲሁም ደግሞ ትርጉሙ ቀረበና መወቃቀሻና መሰጋገኛ ዝግጅት ነበረ ማለት ነው። የኔ ወደ ወቀሰው ሁለቱንም ጎን መመልከት መቻሉ የወረራ ጉዳይ ተነስቶ ጥሩ ነው ማለት ባይቻልም ካለፈ በኋላ የተወ በጎ ነገር ካለ ማየቱ ወደ ኋላ ተመልሶ በታሪክ መመርመሩ ቢያንስ ለውይይት በታሪክ ትርጉም እንዳለው መገመት ይቻላል። ግን ምን አይነት አዋንታዊ ይዘት ያላቸው ዝግጅቶች እንደቀረቡ የነበረው እንደ ታዛቢ በኋላ ታስረዳናል። መልካም ያንተን እናገኝ። እኔ ይዤ የመጣሁት በጊዜው ከነበሩት አርበኞች መካከል በራሴ ዝንባሌ የመረጥኩት በሻህ ወረድ ሀብተወልድ የሚባል አርበኛ ነው። ስሙ ብዙም አይታወቅም። ምክንያቱም ኢትዮጵያ ውስጥ በኪነ ጥበብ አርበኞችን ለማጎላመስ የሚቀርቡት ዘፈኖች፣ ቅኔዎች፣ ተውኔቶች የተወሰኑ አርበኞች ላይ ብቻ ያተኮሩ ናቸው። የሚታወቁ ግንባር ቀደም የሚታወቁ እነሱን መላልሶ ስለ እነሱ መዘመር የተለመደ ነው። ውዳሴ አይገባቸውም ማለት ሳይሆን ሌሎችም ነበሩ የሚለውንም አብረን ማሰብ ያለብን ይመስለኛል። እና እኔ የመረጥኩት ትልቅ ገድል ያለው ግን ብዙ ከማይታወቁ አርበኞች መካከል የተማረ አርበኛ ነው። በሻወረድ ይባላል። እና በሻሆረድ ወረድ፣ በአጭሩ ከወረራው በፊት እዚህ አሜሪካን አገር መጥቶ እየተማረ ያኔ ጥቁሮች ነጭ ምግብ ቤት ገብተው በማይበሉበት ወይም ጥቁርና ውሻ እዚህ ቤት ድርሽ እንዳይል የሚል ማስታወቂያ በሚለጠፍበት ሰሞን ወቅት እሱ ከነጮች ጋር ገብቶ ዩኒቨርሲቲ ተምሯል። ኮመርስና ጆርናሊዝም መሰለኝ ጥን ነው። ከዛ በኋላ ሲጨርስ ወደ አገር ቤት ተመልሶ ለአገሩ ሕዝብ ወዙን እውቀቱንና በመጨረሻ ደግሞ ጦርነቱ ሲነሳ በአርበኝነት ተሳትፎ ተማርኮ ደሙን ገብሯል። የሞተበት ምክንያት በ937 ይመስለኛል በግራዚያኒ ላይ ግድያ ተሞክሮ ከሸፈ፣ ያው በይፋ የምናውቀው ታሪክ ነው። የአብርሃም ደቦጭና ሞገስ አስገዶም ሌሎችም የተሳተፉበት ነበር። እና በሴራ ውስጥ ተሳትፏል ተብሎ ተከሶ ተገሏል። እኔ የጻፍኩት በሻወረድ ከመገደሉ በፊት በሰንሰለት ታስሮ ቆሞ የተነሳውን ፎቶ ካየሁ በኋላ ምናልባት ይህ ሰው በገዳዮቹ ፊት የመጨረሻ ቃሉን እንዲሰጥ ቢጠየቅ ምን ሊል ይችላል ብዬ አስቤ ራሴ የሞላወት እሱ ነበረ። እንግዲህ መሰረትህ ታሪክ ይሁን ልክ ነው እንደተባለው ደግሞ፣ የፋሽስት ወረራ ትቶት ያለፈውን ጠባሳ ወይም አሻራ ለመመልከት በዛ ወቅት በነበረ አንድ ሰው እንደ ባህሪ በአንተ ምናብ ውስጥ የተመላለሰ እንዳልከው እንዲህ ቢሆን ያልከውን ሀሳብ ወልግ ነው የሰራኸው፣ እና በኋላ እንዴት እንደምታያይዘው ታስረዳናለህ። እስኪ ለቅምሻ ለሬዲዮ ፕሮግራም እንዲስማማ አድርገን በመድረኩ ያቀረብከውን ቀንጨባ አድርገን እናሰማ እሺ። መነሻው ምንድን ነው በጊዜው ጣሊያኖች ኢትዮጵያን ለመውረር የሚሰጡት አንደኛው ምክንያት ኢትዮጵያ ያልተሰለጠነች ገልጡ ሀገር ናት ወይም ባርባሪያ ናት ስለዚህ ጣሊያን ስልጡን ስለሆነች ኢትዮጵያን የማሰልጠን የሞራል ና የታሪካዊ መብት አላት የሚል ነው እሱ የተማረ አርበኛ ስለሆነ ይህን ሀሳብ ይሞግቷል ሲጀምር ምንድን ነው የሚለው እናንተ ወታደሮች ጭፍሮች የገዳይ ስኳድ ጓዶች ገልን ሙዚየም ውስጥ የምታኖሩ ገላን ግን የምትሰብሩ ጉዶች ብሎ ነው የሚጀምረው። ከዛ መሀል ላይ ምን ይላል? አባቶቻችን አድዋ ላይ የነብር ለምድ ለብሰው ከራሳቸው ቅል በላይ የአንበሳ ጎፈር ነስን ሰው ባውሬ ጭምብል ቢፋለሙም ልባቸው ግን ነበር የሰው የቂምን ድንበር የተሻገሩ የጠላቶቻቸውን አስከሬን አስቀድሰው የቀበሩ የጨዋጨዋ ነበሩ ይላል። ይሄ በእውነት በትክክል የተፈጸመ ታሪክ ነው። እነራስ መኮንን ከጣሊያን ጋር ሲዋጉ የጠላቶቻቸውን አስከሬን ቀብረዋል። ጣሊያኖች ደግሞ ከአባቶቻችን ጋር ከአርባ አመት በኋላ መጥተው ሲዋጉ እጅግ በጣም ሰው ሊያደርገው የማይችለውን ግፍ ፈጽመውባቸዋል። ና በትክክል ስልጡኖቹ እኛ ነን ብሎ ነው የሚያስብ። ስልጡንነት የሚለካው ያው በስነ ምግባርህ ነው አንዱ አዎ፣ ታንክ በማምረት ወይም ደግሞ እሱ የብረት አሞራ ይሏል አውሮፕላን በማምረት ሳይሆን ሰው ሰውን እንዴት ነው የሚቀርበው። ጦርነትም በራሱ የራሱ ጨዋ ህግ አሉ። በጦርነት መካከል ያን ህግ ደግሞ የፈጸም ነው ለዛ ህግ ታዛዦች የነበር ነው እኛንን፣ እኛ ነበርን ለሰው ልጅ በሚሰጥ ክብር የሚለካ ነውና መሆን ያለበት። በምንም አይነት ግንኙነት ያን ክብር የነፈጋችሁ ጥሩ ያቀራረብ ነው። ገልን ለሙዚየም ገላል የምትሰብሩ ነው። አዎ ገል ሙዚየም ውስጥ ያኖራሉ። ደግሞ ገላል ቦታ አለው፣ አውጠዋል። አሁን እንደሱ አይነት ነበረ የአንተው ዝግጅት ላይ በመድረክ ያቀረብ ከሆን ተመልክቻለሁ ለዚህ ፕሮግራም እንዲስማማ አሳጥር ስላልኩህ እንደሆነ ነጥቦችን እያነሳ ነው ረጅም ነው በትረካ መልክ በቃልህ ነው የምትወጣው ልክ ነው እስኪ ትንሽ ገፋ አድርግና ከይዘቱ ጋር የተያያዙ ጥያቄዎችን ላንሳለህ መነባነቡ ላይ ባሻወረድ ምን ይላል እናንተ ወታደሮች ጭፍሮች ባንዶች የገዳይ ስኳድ ጓዶች ወደ አገሬ መጣችሁ አያችሁ ደነፋችሁ የመርዝ ፊሊት ነፋችሁ እንደ ድራጎን እሳት ነፋችሁ፣ እሳት ተፋችሁ፣ በቄሳር ካባ በብሩ ተሰይፋችሁ፣ በግፍ አሸነፋችሁ ይላል። አሁን ይሄ እንዳልኩ ባሻ ወረድ የተማረ አርበኛ በመሆኑ ምናልባት ሼክስፒርን ሊያውቅ ይችላል፣ ወይም ደግሞ የሮማን የጣሊያንን ታሪክ ሊያውቅ ይችላል በማሰብ ያመጣሁት ማጣቀሻ ወይም አሉጂን ነው። በቄሳር ታሪክ ውስጥ ምን ይባላል? ቄሳር መጣሁ፣ ሐየሁ፣ አሸነፉ ይላል። በላቲን አባባል አለው ብዙ አላስታውሰውም፣ ግን መጣው አየሁ አሸነፉ የሚል ፉከራ አለው። እሱን በማጣቀስ ነው። እናንተ ግን መጣችሁ ይላል አያችሁ፣ ደነፋችሁ። ያሸነፉት ልክ ነው፣ በመርዝና በሳት ነው። ድሮ አባቶቻቸው እንደሚያደርጉት በጨዋ መንገድ ተዋግቶ አይደለም፣ በጭካኔ ማንኛውን የሚጠቀሙት የሚገባውን ሁሉ ጭካኔ ተጠቅመው ነው ያሸነፉት እና ምንድ ነው የብሩተስ ሳሁን በዊሊያም ሾክስፒር ተውኔት ጁልዮስ ቄሳር ላይ ቄሳር እንደምታውቀው በጣም ኖብል፣ የሚባል ጨዋ የሚባል ሮማዊ መሪ ነው ብሩተስ ደግሞ ከጀርባው መጥቶ ነው የወጋው እና በቄሳር ካባ ስታዩ፣ ከላይ ከላይ የጨዋነት ነው ለዓለም ያሳዩት፣ ግን ደግሞ በብሩተስ ሰይፍ ከጀርባችን የወጉን ነው ከጀርባችን የወጉን እንጂ በፊት ለፊት ተዋግተው አይደለም ያሸንፉን የሚለውን ነገር ለማለት ነው ያን የሚያቀርበው በመጨረሻ ምን ይላል ሲደመድመው፣ ትናንትና፣ በመጨረሻው ሌሊቴ፣ በመጨረሻው ውድቅቴ፣ የመጨረሻው ጥያቄ ከተፋለ ከፊቴ ይላል የእግዚር ረቂቅ መዳፍ ጨረቃን ከብርሃን ዛፍ አሳምሮ የጠረበ፣ ምድርን በአመልማል ምንጣፍ ከአድማስ አድማስ ያስዋበ፣ ዝንብን፣ ጉድፍን፣ ህመምን ለምን ዓላማ ሠራ፣ ዳንቴን ያፈለቀ የጣሊያን ማህፀን ሙሶሊኒ እንዴት አፈራ ነው የሚለው። እውነት ስትመለከተውም እንደዛ ነው። ጣሊያን በጣም ድንቅ ድንቅ የሚባሉ የዳግም ልደት ፈላስፋዎችን አፍርታለች። ምናልባት ለአለማችን ጣም የሆኑ በዓለማችን ምሬት ላይ ጣም የጨመሩ ሊቃውንትን፣ ባለቅኔዎችን አፍርታለች። በተመሳሳይ ደግሞ ሞሰሉን የሚያክል አራጅ፣ ጨቋኝና አምባገነን ፈጥራለች። እሱን ነው መጨረሻ ላይ የሚጠይቀው። በገዛ ራሳቸው ታሪክ መልሶ ይጠይቃቸዋል። በእናንተው መስፈርት፣ በእናንተው ባህልም ይገባ አይደለም እንደ ማለት ነው። ልክ ነው። ዝግጅቱን ሙሉ ማሳየት አንችልም። ለቅምሻ ያህል ነው፣ እንደው ፈንጠቅ ያደረግ ነው። የመጣህበትንም ለማሳየት ጠበቅ ያለ ትልቅ ስራ የታየበት ስለሆነ ትርጉም ባለው መልኩ አድማጮች እንዲረዱት ያህል ነው። አንድ ሁለት ጥያቄዎች የረወርኩልህ ከአንተ ጋራ። የታሪክ ሰው ነበሩ፣ የስነ ሰው ጥናት ባለሙያ ነበሩ፣ የመገናኛ ብዙሀን ባለሙያ ነበሩ ጠቅሰሃል። በስፍራ የተገኙ ሌሎችንም የእነሱ ዝግጅት በደምሳሳው እንደ ታዛቢ፣ እንደ ተመልካች እስኪ ያካፍለን ባጭሩ። መልካም። በጣም ትልልቅ የሚባሉ ጥናቶች ቀርበዋል። ለምሳሌ ብሩክ አብዱ ወዳጅም ነው፣ የስነ ሰው ጥናት ባለሙያ ነው ባለሙያ ነው በፕሮፌሰር ታምራት አማኑኤል ህይወት ዙሪያ በጣም አስገራሚ ስራ አቅርቧል። ፕሮፌሰር ታምራት አማኔል ምናልባት ከቀደሙ መምህራን ምሁራን መካከል ቸው በምል ጊዜ የተወለዱ ናቸው። ብዙ ማንነቶች የነበሯቸው ናቸው። ለምሳሌ ቤተ እስራኤላዊ ኢትዮጵያዊ ናቸው። በብዙ ቋንቋዎች ይጽፉና ያስቡ ነበር። ለምሳሌ በጣሊያንኛ የጻፏቸው ስራዎች ነበሯቸው፣ ደብዳቤዎቻቸው፣ ጽሁፎች እሱ ተንትኗቸዋል። መጀመሪያ የሀማሴን ድምጽ በኋላ ኤርትራ ድምጽ የሚባለውን ጋዜጣ ሲያሳትሙ የነበሩ ናቸው። ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ተጽእኖ ከፈጠሩ ሰዎች መካከል አንደኛው ናቸው። ብቻ ትልቅ ትልቅ የአእምሮ ገድል የነበራቸው ግን ብዙ የማይታወቁ ሰው ናቸው። እሳቸውን እንድናውቃቸው ብሩክ ጥሩ አድርጎ ሞክሯል። ጥሩ ጥናት ነበር ያቀረበ። እሱን ወድጀዋለሁ። እንዴት ነው ከዚህ ከጣሊያን ለፈ የፋሽስት አሻራ ጋር የተገናኘው? በዛን ዘመን ያደርጉ ከነበሯቸው ድርጊቶች አንጻር ነው ወይስ ታሪካቸው ብቻ ነው? አዎ፣ ፕሮፌሰር አማኔል አንደኛ፣ በአንድ በኩል አንዲት ጣሊያናዊ ባቀረበችው ጥናት ከጣሊያን ጋር የነበራቸው ግንኙነት፣ በጎ ግንኙነት፣ እሳቸው እንዳልኩ በጣሊያን የሚጽፉ የነበሩ ሰው ናቸው። ጣሊያን ውስጥም ተምረዋል። ከዛ በተረፈ ጣሊያን ኢትዮጵያን በሚወርድበት ጊዜ ባንዲራችን የሚባል ጋዜጣ ያዘጋጁና በውስጥ አርበኝነት አርበኞችን የሚያነቃቃ ነገር ሲያደርጉ የነበሩ ናቸው። ስለዚህ ለዝግጅቱ የሚመጥኑ ባለታሪክ ነበሩ ባለታሪክ ነበሩ። ያስ ሁለቱን ተሳታፊዎች የታሪክ ምሁር መገናኛ ብዙኃን መምህር ማንስታ በእነሱ በኩል ምን ቀረበ? ፕሮፌሰር አብይ ፎርድ እና ፕሮፌሰር ሽፈራው በቀለ ከጉዳዩ ጋር የተያያዙ ሰፋ ሰፋ ያሉ ጥናቶች አቅርበዋል አቅርበዋል። እንግዲህ ለቀምሻ ያህል በኒውዮርኩ ስነስርአት አንተ በተሳተፍክበት መድረክ ላይ የነበረውን የሌሎች ኢትዮጵያውያን ተሳታፊዎችን ጭምር ነው ያጫወጥከን። ዘና ወዳለው የራዲዮ መጽሔት ወግ እንግባ። ገንዳው ነበረ ባለፈው የአሜሪካ እይታ፣ የመጀመሪያ ትዝብት ምናልባትም በኪነ ጥበባዊ አይን የተመለከትከውን የታዘብከውን ግሩም አድርገህ መልሰ ለታዳሚ ያቀረብክበት በፕሮግራማችን የሚያነበብከው የመጀመሪያ ስራ ያን መሰል መነሳሳት በሁለተኛ ዙር ቆይታ ተከስቷል። ከመጣህ በኋላ የተጻፈ ሥነ ጽሑፍ ሕትመትና የንባብ ልማድ ዛሬ በኢትዮጵያ ያለበትን ይዞታ በግሉም እንደ ገጣሚና ደራሲ ሲጠበብ የሚያልፍበትን በምናብ የሚጓዝበትን ጐዳና የገዛ ዘይቤውን ጨምሮ ከአዳዲስ ግጥሞቹ ጋር በተከታታይ በሌሎች ፕሮግራሞቻችን ይመለሳል። ለአሁኑ ግን እንግዳይን በእውቀቱ ስዩምን ለጊዜው አመሰግናለሁ። እግዚአብሔር ብርችኳኔ ብርቱኳኔ በማዲንጓፈ ወርቅ Çok an belirici, Ain't you bin? bin. بترت بترتكني السؤال ሰላም፣ አዲሱና ሉላ፣ እንደምን ሰነበታችሁ? ሲሉ ይጀምራሉ አድማጫችን። በቅርቡ እውቁ ደራሲ ገጣሚና የሥነ ጽሑፍ ሰው ኃይሉ ገብረ ዮሐንስ የገሞራውን ሞት እንደ ሰማችሁ እርግጠኛ ነኝ። ለዚህ ድንቅና ምትክ የለሽ ላሉ አድማጫችን የኢትዮጵያ ልጅ እንደ እሱ የገዘፈች ባትሆንም ማስታወሻ ትሆን ዘንድ ግን ይችን ብጣቂ ስንኝ እንደ እኔ አክባሪውና አድናቂው ለሆኑ ወገኖቻችን አየር ላይ ታውሉልኝ ዘንድ ስጠይቅ ከታላቅ አክብሮት ጋር ነው። አክባሪያችሁ አስራደው ከፈረንሳይ። ገሞራው ሄዳሉ ሳይሰናበተኝ፣ በገንዘብ ሲኮራ ሰው በወርቅ ሲያጌጥ፣ ገሞራው በቅኔ ነበር ይንቈጠቈጥ፣ ኩታው ነበር ቃላት ካባው ነበር ስንኝ! ገሞራው ሲቋጥር ለወገኑ ሲቀኝ ገሞራው ሄዳሉ ሳይሰናበተኝ ሸኛው ነበረ ምንም ቢታክተኝ ሐቅ ነበር ጋሻው ቃላት ነበር ጦሩ በደል ኮሶ ሲሆን ስብዕናው ክብሩ ጥበብን ኩታርጎ ቃላትን በበትር ነፍስ እያስጨነቀ ሥጋን የሚመትር ከቆዳ ስር ዘልቆ ልብ የሚቦረቡር ጠጣሩ እንዲላላ የላላ እንዲወጠር የአጥቢያ ፋና ወጊ የብዕሩ ነብር ገሞራው ገሞራ ነበር። እያንገጫገጨ ምቾት የሚነሳ ቃላት እየዘራ ሐሳብ የሚያገሳ ጠጣር ያረግ አለት የቋንቋ ወዝ ቅባት ጉንጉን የሳብ ቅኝት ሽርብርቦሽ ቃላት በእሳት ተፈትኖ ፈልቶ ሲወጣ ቃል የነደደው ጨሶ ያረረው ይስቃል ሐሳብ የሚያዋልድ የሚያጭር ብልጭታ ድንበር ሳይገድበው በሄደበት ቦታ አሳቢ ለወገን ቋሚ ዋልታ ላገር። ገሞራ ዝም አለ ዳግም ላይናገር፣ አገሬ ኢትዮጵያ ታጠቂ በገመድ ገሞራው ባዳ እንጂ አይቀብረውም ዘመድ ገሞራው ባዳ እንጂ አይቀብረውም ዘመድ። እንዳልነው ለእውቁ የሥነ ጽሑፍ ሰው ደራሲና ገጣሚ ኃይሉ ገብረ ዮሐንስ በብዕር ስሙ በሚታወቀው ገሞራው ማስታወሻ የፈረንሳዊ አድማጫችን አስራደው ያደረሱ ነው። አስራደውን እናመሰግናለን። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ተሳተፉ ስን እየጋበዝን ለምሽቱ ያልነውን በዚሁንን ቋጭ ነው። አሁን የቀረን በፖስታ ልኬልሃለሁ። መልሱም በቶሎ ጠብቃለሁ። መልሱም በቶሎ ጠብቃለሁ። ከማ ሳላሰነው ፍቅሬ ልኩ የመወድው ስገኛል ሆኖ አዎ የመሰናበቻ ዜማ ነው። ከጀምርነው ዘሪቱ ጌታውን ዜማ ጋር ነው የምንተዋችሁ ይታየኛል። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ከፍተኛ የዩናይትድ ስቴትስ እና የኢራን ዲፕሎማቶች በቪየና ተገናኝተው በቴህራን የኑክሌር ፕሮግራም ላይ ከአጠቃላይ ስምምነት ለመድረስ የመጨረሻ ጥረት ይዘዋል። በነገው ዕለት ከሚያበቃው የጊዜ ገደብ በፊት ግን ከመግባባት ይደርሳሉ ተብሎ አይታሰብም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው መሐመድ ጃቫድ ዛሪፍ ዛሬ ተገናኝተው አምስተኛውን ዙር ንግግር ጀምረዋል። የኢራን ተማሪዎች ዜና ወኪል አንድ ማንነታቸው ያልተገለጸ የኢራን ተደራዳሪ አባል ጠቅሶ ካለው አነስተኛ ጊዜ አንጻርና ገና እልባት ባላገኙ በርካታ ጉዳዮች ምክንያት ከስምምነት መድረስ አይቻልም ማለታቸውን ዘግቧል። በናይጄሪያ የቦኮ ሃራም መሆናቸው የሚጠረጠር ታጣቂዎች ሰሜን ምስራቅ ግዛት ውስጥ በትንሹ 25 ሰዎችን ገድለዋል ሲሉ እማኞችና ባለሥልጣናት አስታውቀዋል። ሰለባዎቹም በአብዛኛው ቦርኖ ክፍለ ሀገር ባለችው የገጠር መንደር ቦሮን ባጋ የአሳ አጥማጅ ማኅበረሰብ አባላት ናቸው ብለዋል። ባለፈው ሳምንትም የሆነው ነውጠኛ ቡድን ቦርኖ ውስጥ ጥቃት አድርሶ አርባአምስት ሰዎችን መግደሉ አይዘነጋም። ቦኮ ሐራም ባለፉት አምስት ዓመታት ጊዜ ውስጥ ብቻ በሺዎች ለተቆጠሩ ሰዎች ሕይወት መጥፋት ምክንያት መሆኑ ይታመናል። በቦርኖና አዳማዋ ክፍላተ ሀገር በርካታ ከተሞችን የተቆጣጠረ ሲሆን የሚታገለው ጠንካራውን የሻሪያ ሕግ ለማስፈን ነው። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሦስት እስካሁን አራት ሰዓት በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮዲሰራችን ቴሌላይምቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲስ አበበና አሉላ ከበደ በቀጣይ ፕሮግራም እንመለሳለን። ያሁኑን ግን እዚሁ ተሰናበትን። ሰላም፣ ደህና ደሩ Thank